ሁለት ትላልቅ የናይሮቢ ሆቴሎች በኮሌራ በሽታ መቀስቀስ በተያያዘ እንዲዘጉ የአገሪቱ ጤና ጥበቃ ሚኒስቴር አዘዙ። የጤና ጥበቃ ሚኒስትሯ ክሌዮፓ ማይሎ እንደገለጡት ሁለቱ ሆቴሎች ኮሌራ የታመሙ ሰዎች ተገኙ በተባለበት በከተማዋ የተካሄደ አንድ ዝግጅት ላይ ምግብ አቅርበው ነበረ ራይል አምቡር ከናይሮቢ ያጠናቀረው ዘገባ ዝርዝሩን ይዟል። የናይሮቢዎቹ ሳን ቫሌንሲያ ና ጃካራንዳ ሆቴሎች እንዲዘጉ የታዘዙት የሆቴሎቹ የምግብ አቅራቢ አገልግሎት ባቀረበው ምግብ አማካይነት የኮሌራ በሽታ ሳይዛመት አልቀረም የሚሉ ውንጀላዎች መሰማታቸውን ተከትሎ ነው። በዚህ ሳምንት ናይሮቢ ውስጥ በተካሄደ እና ሆቴሎቹ ምግብ ባቀረቡበት የንግድ ኤክስፖ ላይ የተካፈሉ በርካታ ልዑካን ታመው ሆስፒታል ገብተዋል ተብሏል። ከታመሙት መካከል ሁለት ሚኒስትሮች አሉባቸው። ካለፈው ግንቦት ወር ወዲህ በናይሮቢ ወረዳ ኮሌራ ሳይሆን አይቀርም ተብሎ በተጠረጠረው በሽታ ሶስት መቶ ሰላሳ ስድስት ሰዎች እንደ ታመሙና ሶስት እንደ ሞቱ ሪፖርት መደረጉን የኬንያ የጤና ጥበቃ ሚኒስቴር አስታውቋል። ይህኛው ታዲያ ከአሁን ቀደም እንደ ተከሰቱት ሳይሆን ከከተማዋ የድሆች አካባቢም አልፎ መዛመቱን የናይሮቢ አገረገዢ ኢቫንስ ኪዴሮ ለጋዜጠኞች ገልጸዋል። የአሁኑ እንደ ማታሬ ኪቤራ ወይም ሙኩሩ ባሉት ሰፈሮች የሚኖሩት ሰዎች ላይ ብቻ የተወሰነ አይደለም። ከፍተኛ ገቢ ያላቸው ሰዎች ከሚኖሩባቸው ሰፈሮችም የታመሙ መኖራቸውን አስተውለናል። ባለፈው ወርም እንዲሁ በናይሮቢው የተንደላቀቀ ዌስትን የተባለው ሆቴል በተካሄደ ዓለም አቀፍ የሕክምና ባለሙያዎች ጉባኤ ላይ የተገኙ ወደ ሀምሳ የሚሆኑ ሰዎች ኮሌራ በሚመስል ህመም ታመው ነበር ተብሎ ተዘግቧል። በንግድ ትርኢቱ ላይ የደረሰውን ተከትሎ በስፍራው የምግብ የውሃና የፍሳሽ ምርመራ እየተካሄደ መሆኑን የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። የምርመራው ውጤት በአንድ ሳምንት ጊዜ ውስጥ ይታወቃል ብሏል። በአካባቢው ያሉ ምግብ ቤቶች ላይም የጤና ይዞታ ቁጥጥር እየተካሄደ መሆኑን የናይሮቢ ወረዳ የጤና ጥበቃ ኃላፊ ዶክተር በርናርድ ሙያ ገልጸዋል። ሁሉንም የምግብ ቤቶች እየተከታተልን ነን። የምግብ ቤት ስል በማናቸውም ደረጃ ላይ ያሉ ሆቴሎችን ሁሉ ይመለከታል። የምግብ ሥራ ላይ የተሰማሩትን ሠራተኞች ሁሉ ማለቴ ነው። የናይሮቢ የውሃ አገልግሎትም ላይ ጥብቅ ምርመራ እንደሚካሄድ የጤና ጥበቃ ሚኒስትሩ ገልጸዋል።